የዓለም ቁጥር አንድ አሸባሪ እና የዋነኛው ጽንፈኛ ቡድን መሪ ተገደለ። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ሶሪያ ባካሄደው ወታደራዊ ኦፕሬሽን ራሱን እስላማዊ መንግሥት እያለ የሚጠራው አሸባሪ ቡድን መሪ አቡበከር አልባግዳዲን በማስወገድ ከፍተኛ ብቃት የታየበት ዘመቻ አጠናቀቀ ሲሉ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለአሜሪካ ሕዝብ በቴሌቪዥን ባሰሙት ንግግር አስታውቀዋል። ትናንት ምሽት አሜሪካ የዓለማችንን ቁጥር አንድ የአሸባሪዎች መሪ ለፍርድ አቀረበች። አቡበከር አልባግዳዲ ተገደለ ነው ያሉት ፕሬዚዳንቱ። በዓለም የመጨረሻው ጨካኝ እና አሰቃቂ የሽብር ምግባሩ የታወቀ ቡድን መስራች እና መሪ ነበር። አሜሪካ በሕይወት እጁን ለመያዝ አሊያም ለመግደል ለበርካታ ዓመታት ስታድነው የቆየችው ባግዳዲ በደህንነት አደጋ ደቃኝነታቸው አስተዳደሪ ከሚፈልጋቸው ግለሰቦች ዋናውና ግንባር ቀደሙ ነበር። የአሜሪካ ልዩ ወታደራዊ ኦፕሬሽን ኃይሎች ትላንት ሌሊት በሰሜን ምዕራብ ሶሪያ ቆራጥነት የተሞላና እጅግ አደገኛ ወታደራዊ ኦፕሬሽን አካሂደው ተልኳቸውን በድል አጠናቀዋል ነበር ያሉት ፕሬዚዳንቱ። ፕሬዚዳንት ትራምፕ አክለውም አልባግዳዲ የታጠቀውን ፈንጂ ባፈነዳበት ወቅት የመሸገበት መተላለፊያ መደርመሱን ገልጠዋል ባግዳዲ ባፈነዳው ፈንጂ የሦስት ልጆቹንም ሕይወት እንዳጠፋ ትራምፕ ተናግረዋል። ስለ አሟሟቱም ሲናገሩ እንደ ውሻ፣ እንደ ከሃዲ ሞተ ነው ያሉት ትራምፕ። ቁጥራቸው የበዛ የአልባግዳዲ ተዋጊዎች ሲገደሉና ሲማረኩ ከዩናይት ስቴትስ ኃይሎች በኩል ግን የሞተ ያለመኖሩን ተናግረዋል። ከዩናይት ስቴትስ ልዩ ወታደራዊ ኃይል ጋር በስፍራው በነበሩ ባለሙያዎች በባግዳዲ አስከሬን ላይ በተካሄደ የዲኤንኤ ምርመራ በእርግጥ የተገደለው አልባግዳዲ መሆኑን መረጋገጡንም ትራምፕ አመልክተዋል።